ህዝባዊ መንግስት መመስረትና የሀገሩን ሉዓላዊነት መጠበቅ የእያንዳንዱ ዜጋ ኃላፊነት በመሆኑ ኢትዮጵያውያን ሁሉ ድርሻቸውን ይወጡ ሲል ሰማያዊ ፓርቲ ዛሬ ባወጣው መግለጫ ጥሪ አቅርበዋል። ሰማያዊና መድረክ ተባብረው በሚሰሩበት ሁኔታ ላይ እየተወያዩ መሆናቸውም ተገልጿል።

ከመንግስት ጋር ድርድር መጀመር ስለ የሚቻልበት ሁኔታ በአሁኑ ጊዜ እንደሌለም የፓርቲው መሪ ተናግረዋል። መለስካቸው አመሃ የሰማያዊ ፓርቲን ጋዜጣዊ መግለጫ ተከታትሏል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ ሀገሪቱ ዛሬ ከመቼውን ጊዜ በከፋ ሁኔታ በፖለቲካ በማህበራዊ እና በኢኮኖሚ ምስክልክል ውስጥ ትገኛለች ብለዋል። ይህንን ውስብስብ ችግር ለመፍታት

አቅሙም ሆነ ፍላጎቱ የለውም ያለውን መንግስትም ወይም መግለጫው እንደሚጠራው ገዢው ቡድን በመላ አገሪቱ የአፈና እርምጃውን በአስከፊ ሁኔታ ቀጥሎበታል ሲል ከሷል። ሰሞኑን በኦሮሚያ ክልል መብታቸውን ህጋዊና ሰላማዊ በሆነ መንገድ ጠይቀዋል ያላቸውን ዜጎችንም መንግስት በጅምላ ገድሏቸዋል፣ አስሯቸዋል ሲልም መግለጫው ይወነጅላል።

ከዚህ ጋር በተያያዘም የፓርቲው አባላትና የፓርቲው ጋዜጣ ዋና አዘጋጅ ጌታቸው ሽፈራው፣ ዮናታን ተስፋዬ፣ ቴዎድሮስ አስፋው፣ ዳንኤል ተስፋዬ፣ ኤርምያስ ጸጋዬ፣ ፍሬው ተክሌና ሌሎቹም ተደብድበው በማዕከላዊ እስር ቤት ተወርረዋል ይላል መግለጫው። በመጨረሻም ይህ በእኛ ትከሻ መደንደንና አርያዎቻችንን እያስበላን ዝም ማለታችን አገዛዙ

የእድሜ ማራዘሚያ ሁነኛ ዘዴ አድርጎ ቀጥሮበታል ይላል። መፍትሄ ነው ያለውንም የፓርቲው የውጭ ግንኙነት ኃላፊ አቶ አበባ ካሉ በንባብ አሰምተዋል። በሀገራችን የደረሰውን ግፍና በደል የማስቆምና ህዝባዊ መንግስት የማቋቋም የሀገርን ብሔራዊ ክብርና ሉዓላዊነት የማስጠበቅ ኃላፊነት የጥቂት ግለሰቦችና ቡድኖች ድርሻ ብቻ ሳይሆን የሁሉም ኢትዮጵያውያን ኃላፊነት በመሆኑ ሁሉም የኢትዮጵያ ልጆች አራዮቻችንና የቁርጥ ቀን ልጆቻቸውን

የመስዋዕትነት ጥሪ በመቀበር ቆርጠው እንዲነሱና የድርሻቸውን እንዲወጡ ጥሪያችንን እናስተላልፋለን። የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነት የጽሁፉን መግለጫ ተከትሎ በተነሱ የጋዜጠኞች ጥያቄ ላይ ማብራሪያ ሲሰጡ ህዝባዊ መንግስት የማቋቋም ከአገዛዝ ወደ ዴሞክራሲያዊ ስርዓት የመሄድ ስራ የሁሉም ዜጋ ጉዳይ ሆኖ ሳለ አሁን በኢትዮጵያ የምናየው ግን ባለፉት ሀያ አራት ዓመታት ጥቂት ለለውጥ የሚታገሉ የሳትራት እየሆኑ

ለውጡ ግን እስከ ዛሬ አልመጣም ብለዋል። ቀጥለውም እነዛ ሰዎች አሪያ ሁነው የሚገባቸውን ኃላፊነት ተወጥተዋል። የነዛን የመሪዎችን ኃላፊነት ተወጥቶ ይህንን ተግባር ዳር ማድረስ ደግሞ ህዝባዊ መንግስት የማቋቋም የሁሉም የህብረተሰብ ክፍል የሁሉም ዜጋ የእያንዳንዱ ዜጋ ኃላፊነት መሆኑን ለማስገንዘብ እና ድብደባው፣ ስቃዩ፣ መፈናቀሉ፣ ቤተሰብ መራቡ የጥቂት ግለሰቦች ጉዳይ እንዳልሆነ የኢትዮጵያ ህዝብ ይህንን

ጠንቅቆ እንዲያቅ በሰማያዊ ፓርቲ በኩል ያለን አቋም ለማስተላለፍ ተብሎ የተደረገ ጥሪ መሆኑን ለማስገንዘብ ነው። የፓርቲዎች ግንኙነት ኃላፊም በዚህ ረገድ ሰላማዊና ህጋዊ በሆነ መንገድ የሚንቀሳቀሱ ፓርቲዎች፣ ቡድኖችና ግለሰቦች ብዙ መስዋዕት እየከፈሉ መሆናቸውን በመግለጽ ከህዝቡ ይጠበቃል ያሉትን ድርሻ እንዲህ ሲሉ ገልጸዋል። የእኛ መሪዎች ህዝብና አጋንንትን ለይተው ማየት የማይችሉ ሰዎች አጋንንት ብለው ህዝብን ያወግዛሉ።

ይሄ ምን ያክል ህዝብን መናቅ እንደሆነ መቶ ፐርሰንት መርጦኛል ያለው ኢህአዴግ ይሄን ያክል ነው ህዝቡ ሲያዋርድ ያየ ነውና ይሄ አሁን ህዝቡን ነው መድረስ የፈለግነው። ህዝቡ የራሱን ድርሻ አይወጣ በቃ ኢህአዴግ እየመራኝ ነው ብሎ እንዳይጠብቀው ነገ የሚገጥመውን

አገርን የመበታተን አደጋ ለመከላከል ህዝቡ ትናንትና ሆ ብሎ የጣሊያን ፋሽስቶችን የተዋጋበትን አይነት ወኔውን አስተባብሮ በሰላማዊ ትግል ከፓርቲዎች ጎን ተሰልፎ መታገል አለበት የሚል እምነት ነው ያለ። ከዚሁ ጋር አያይዘው ጋዜጠኞች ፓርቲው ከሌሎች የፖለቲካ ድርጅቶች ጋር በህብረት ለመስራት ምን እያደረገ እንደሆነ ለቀረበው ጥያቄም አቶ ይልቃል ብዙ መንገድ እንደተሄደ አብራርተዋል።

በሳቸው አባባል አሁን ያለው ሁኔታ በተለይ በጥቃቅን የፖለቲካ መስመሮች ልዩነት ለየብቻ መፍጨርጨሩ ትክክል አይደለም ሲሉ ዛሬ ትግሉ የነፃነት ትግል ነው ብለዋል። ዜጎች በአደባባይ በሚገደሉበት ሁኔታ አንድም ሰው ትንፍሽ ማለት አይቻልም በሚባልበት ሁኔታ ከቤታቸው እየተወሰዱ የሰላማዊ ፓርቲዎች የህጋዊ ፓርቲዎች

መግለጫ ብቻ ቤታቸው የተገኘ ሰዎች ሽብርተኛ እየተባሉ በማዕከላዊ እየተገረፈ ባለበት ሁኔታ በፓርቲ ፕሮግራም ልዩነት የምንነታረክበት ጊዜ አይደለም። ይህንንም በመገንዘብ መድረክና ሰማያዊ በበፊት መልካም ግንኙነት አለን። አሁንም በሚያግባቡን ጉዳዮች ላይ አብሮ ለመስራት ሰፊ ስራ እየተሰራ ነው። ምናልባትም በቅርብ ጊዜ የምንሰራቸውን ዝርዝር አክቲቪቲዎች ይፋ የምናደርግበት ይሆናል እንጂ

በመሰረታዊ ሀሳብ ላይ ተግባብተን ስራዎችን መጀመራችን ማሳወቅ እፈልጋለሁ። ከመንግስት ጋር ለመደራደር ስላለው እድል ከጋዜጠኛ ለቀረበው ጥያቄም አቶ ይልቃል በሰጡት መልስ በአሁኑ ወቅት ተስፋ እንደማይታያቸው ተናግረዋል። ምኞትና እውነታ የተለያዩ ናቸው ያሉት የሰማያዊ ፓርቲ መሪ ቆሞ ለመሄድ አልተፈቀደልንም።

ለመናገር አልተፈቀደልንም፣ እንደ ፓርቲ ለመኖር አልተፈቀደልንም ብለዋል። የፓርቲያቸው አባላትም ከሀገሪቱ የተለያዩ ማዘናት ወደ እስር ቤት እየገቡ ናቸው ብለው በዚህ ውስጥ ንግግር ትጠብቃለህ? ምናልባት ይልቃል መቼ ነው የሚገባ፣ በላይ ደግሞ ምክትሉ መቼ ነው የሚገባ፣ የነገር ኢትዮጵያዋን አዘጋጅ በሁላችንም ውስጥ ያለው አቶ ነገሰ መቼ ነው የሚገባው፣ አቶ አበበ መቼ ነው የሚገባው የሚል ዜና ነው የምንጠብቀው እንጂ አሁን መንግስት በዚህ ሁኔታ የሞቱ ሰዎችን እንኳን እናዝናለን በማይልበት

በጅምላ በጠራራ ፀሐይ ህፃናትን እየገደለ አዝኛ ያለው በማይድበት ሁኔታ የኢትዮጵያ ህዝብ አቅሙን አዳብሮ በቃይ ብሎ ይህንን መንግስት የሚያስጨንቅበት ደረጃ ላይ እስካልደረሰ ድረስ፣ በእኔ እምነት ናይብ ፖለቲከኛ አይደለሁም፣ ድርድር የሚቻልበት ነገር አለ ብዬ በቅርብም አላምንም አላስብ። ከመንግስት ባለስልጣናት ተደጋግሞ እንደሚነገረው ግን ማንም ሰው ሀሳቡን ስለገለጸ ወይም የፓርቲ አባል ስለሆነ አይታሰርም የሚል እንደሆነ ይታወቃል። መለስካቸው አመሀ